የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ ክልል የሚካሄደውን የሰብአዊ እርዳታ አቅርቦት እንቅስቃሴ እያስተጓጉለበት እንደሆነ የተባበሩት መንግስታት ድርጅት ገለጠ። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤን ኦቻ ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች በመቅረቡ የእርዳታ እንቅስቃሴያቸውን ውስን እያደረጉ ነው ይላል። በሌላ በኩል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዋች በሽሬና አካባቢው ግድያና ሌሎች የሰብአዊ መብት ጥሰቶች ሊፈጸሙ ይችላሉ የሚል ስጋት ጨምረዋል ይላል። የኢትዮጵያ መንግስት ግን አካባቢዎቹን የከተማ ውስጥ ጦርነት ሳያካሂድ እንደተቆጣጠራቸው ገልጠዋል። በሌላ ዜና የኢትዮጵያ መንግስት ማምሻውን ባወጣው መግለጫ የፌዴራሉ መከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦትን ለማሳለጥ ከጠቅላይ ሚኒስትር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንዲሁም ከኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅሮ ወደ ስራ ገብቷል ሲል አስታውቋል። ገብረ ሚካኤል ገብረ መድን ተከታዩን አጠናቅሯል። የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት በዚህ ወቅት ግጭቱ በትግራይ የሰብአዊ እርዳታ አቅርቦት ስራውን እያስተጓጎለበት እንደሆነ የተባበሩት መንግስታት ድርጅት ገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ዩኤንኦቻ እንዳስታወቀው ግጭቱ ሰብአዊ ድርጅቶች ወደሚንቀሳቀሱባቸው አካባቢዎች እየቀረበ በመምጣቱ የእርዳታ አቅርቦት ስራቸው ተስተጓጉሏል። እንደዛም ሆኖ ተቋሙ በትግራይ ላሉት አዳዲስ ተፈናቃዮች እርዳታ ማቅረብ መቀጠሉን አመልክቷል። ከሰሜን ምዕራብ ትግራይ ከታሕታይ አዲያቦና ከሸራሮ ለመጡ አዳዲስ ተፈናቃዮች ጥቅምት አንድ እና ሁለት የምግብ እርዳታ ማቅረቡን ገልጿል። እንደ አዲስ ከተፈናቀሉት ሁለት መቶ አስር ሺህ ተፈናቃዮች ተቋሙ ለአንድ መቶ ሀምሳ አራት ሺዎቹ እርዳታ እያቀረበ እንደሆነም አመልክቷል። በሰሜን ምዕራብ ትግራይ ዘላዘለ በሚባል ቦታ የሚገኙት እነዚሁ ተፈናቃዮች በአስቸጋሪ ሁኔታ ውስጥ እንዳሉም ዩኤን ኦቻ ጠቁመዋል። አብዛኞቹ ተፈናቃዮች ለቅዝቃዜና ለሌሎችም ችግሮች በሚያጋልጥ መልኩ ያለምንም መጠለያ ሜዳ ላይ እየተኙ እንደሆኑም ጠቅሷል። የኢትዮጵያ መንግስት በበኩሉ ሰራዊቱ በተቆጣጠራቸው የትግራይ አካባቢዎች የሰብአዊ እርዳታና ሌሎች አገልግሎቶች ለማቅረብ እየተዘጋጀ መሆኑን በትናንትናው ዕለት አስታውቋል። የመንግስት ኮሚኒኬሽን አገልግሎት ትናንት ባወጣው መግለጫው የኢትዮጵያ መከላከያ ሰራዊት በከተሞች ውስጥ ምንም አይነት ጦርነት ሳያካሂድ ሽረን አላማጣንና የኮረም ከተሞችን መቆጣጠር ችሏል ብለዋል። የኢትዮጵያ መንግስት ማምሻውን ባወጣው መግለጫም የመከላከያ ሰራዊት በተቆጣጠራቸው አካባቢዎች የእርዳታ አቅርቦቱን ለማሳለጥ ከጠቅላይ ሚኒስቴር ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት፣ ከሀገር መከላከያ ሰራዊት፣ ከፌዴራል ፖሊስ እንደዚሁም ከኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን የተውጣጣ ኮሚቴ ተዋቅሮ ወደ ስራ መግባቱን አስታውቋል። የኢትዮጵያ መንግስት ይህን መግለጫ ያወጣው ተፋላሚዎቹ አካላት አስቸኳይ የተኩስ አቁም ስምምነት እንዲያደርጉና የሲቪሎችን ደህንነት እንዲጠብቁ ዓለም አቀፍ ጥሪ በሚደረግበት ጊዜ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሁማን ራይትስ ዎች የኢትዮጵያና የኤርትራ ኃይሎች ቀደም ሲል ተቆጣጥረዋቸው በነበሩት የትግራይ ከተሞች የፈጸሙትን የሰብአዊ መብት ጥሰት አሁንም በሽረና አካባቢው ሊፈጽሙት ይችላሉ የሚል ስጋት አይሏል ሲል ገልጿል። የድርጅቱ የአፍሪካ ቀንድ ዳይሬክተር ላቲሻ ባደር እነዚሁ ኃይሎች በተቆጣጠሯቸው አካባቢዎች የበለጠ ግድያና ጥቃት እንዲሁም በተፈናቃይ ካምፖች ውስጥ ባሉ ተፈናቃዮች ላይ የአያያዝ ጉድለት ሊፈጽሙ ይችላሉ ብለዋል። ንጹሐንን ከጥቃት ለመከላከልም በኢትዮጵያ ላይ ማዕቀብ መጣል አለበት ብለዋል። አሜሪካ፣ የአውሮፓ ሕብረትና የተባበሩት መንግስታት የጸጥታው ምክር ቤት ችግሩን ለማስቆም በኢትዮጵያ ላይ የጦር መሳሪያን ጨምሮ የታቀዱ ማዕቀቦችን በመጣል ተገቢውን እርምጃ ይውሰዱ ሲሉ ዳይሬክተሯ አሳስበዋል። የተባበሩት መንግስታት የጸጥታው ምክር ቤት በዚህ ሳምንት በኢትዮጵያ ጉዳይ ላይ ሊመክር እንደሚችልም ጠቁመዋል። የኢትዮጵያ መንግስት ግን ይህን ውንጀላ አይቀበልም። የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን አንዳንዶች ተባብሰዋል እያሉ ቀለም ከሚቀቡት በተቃራኒ አሁን ግጭቱ እያበቃ ነው ብለዋል። ወደ ሌሎች ክልሎች ሲስፋፋ ግጭቱ እየተባባሰ ነበር፣ አሁን ግን እየቀነሰና እያበቃ ነው ሲሉ አክሏል ሬድዋን ሁሴን። ህወሓት ደግሞ ግጭቱ በአስቸኳይ እንዲቆምና እርዳታ ወደ ትግራይ ክልል ያለ እንቅፋት እንዲገባ ጠይቋል። እሁድ ዕለት በወጣ መግለጫ ህወሓት አስቸኳይ የተኩስ አቁም ስምምነት ለማድረግ ዝግጁ መሆኑን ገልጾ የዓለም አቀፉ ማህበረሰብ የኤርትራ ሰራዊት ከትግራይ እንዲወጣ አስቸኳይ የተኩስ አቁም እንዲደረግና የኢትዮጵያ መንግስት ወደ ውይይት እንዲመጣ ጫና እንዲያደርግ ጠይቋል። ይህ በእንዲህ እንዳለ የአሜሪካ የህዝብ ተወካዮች ምክር ቤት የውጭ ጉዳይ ኮሚቴ ሰብሳቢ ግሪጎሪ ሚክስ የኢትዮጵያን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ የሰሜን ኢትዮጵያው ጦርነት በትግራይ ያለውን ሰብአዊ ቀውስ በሚያባብስ መልኩ አደገኛ በሆነ ሁኔታ መቀጠሉ እጅግ አሳስቦኛል ብለዋል። ኤርትራ በኢትዮጵያ የቀጠለችበትን አዋኪ ተሳትፎ እንዲሁም ንጹሐንን ትኩረት ያደረጉ ያሉትንና ጦርነቱ እንዲራዘም ሚና ያላቸው ሌሎች አካላትንም በጥብቅ አወግዛለሁ ብለዋል። በኢትዮጵያ ተጨማሪ ግፎች እንዳይፈጸሙ የማስጠንቀቂያ መብራቶች ዳግም መታየት ጀምረዋል ያሉት ሰብሳቢው የተባበሩት መንግስታት የጸጥታው ምክር ቤት ለዚህ ጉዳይ ቅድሚያ በመስጠት በአስቸኳይ እንዲመለከተው ጥሪ አቅርበዋል። የአሜሪካ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ቦብ ሜኔንዴዝ በበኩላቸው ባወጡት መግለጫ በሰሜን ኢትዮጵያ አስቸኳይ የተኩስ አቁም ስምምነት እንዲደረግ ጥሪ አቅርበዋል። ዳግም በተቀሰቀሰው ጦርነት የሰብአዊ መብት ጥሰት በፈጸሙት አካላትም ተጠያቂነት እንዲሰፍን ጠይቋል። በሰሜን ኢትዮጵያ ያለው ግጭት፣ ረሃብና የመድኃኒት እጦት በትግራይ የግማሽ ሚሊዮን ሰዎችን ህይወት መንጠቁን የገለጹት ሰብሳቢው ለአጭር ጊዜ የቆየው የተኩስ አቁም ስምምነት መጣሱ የበርካታ ኢትዮጵያውያንን ህይወት ሃይማኖት ለአደጋ ያጋልጣል ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሓኖም በበኩላቸው በትግራይ ንጹሐን ሰዎች ሆን ተብሎ የጥቃት ኢላማ መደረጋቸውን ተናግረው ይህንን ለመግለጽ ዲፕሎማሲያዊ ቃላት አጥቻለሁ ብለዋል። የተባበሩት መንግስታት የሰብአዊ መብቶች ቢሮ በትግራይ በአየርና በከባድ መሳሪያዎች ድብደባ በንጹሐን ላይ ያነጣጠረ ጥቃት እየተፈጸመ እንደሆነና በሲቪል ተቋማት ላይ ውድመት እየተካሄደ መሆኑን የሚያመለክቱ ሪፖርቶች መቀበሉን ገልጿል። በትግራይ ስድስት ሚሊዮን ሰዎች የጤና ቀውስ ገጥሟቸዋል። ዓለም ግን ረት ትኩረት እየሰጠ አይደለም በማለት ከሷል። ዶክተር ቴዎድሮስ የኢትዮጵያ መንግስት ለዛሬው ውንጀላ ያለው ነገር ባይኖርም ዶክተር ቴዎድሮስ ኃላፊነታቸውን ላልተገባ ዓላማ እየተጠቀሙበት እንደሆነና ለህወሓት በቀጥታ እየሰሩ እንደሆነ በመግለጽ በተደጋጋሚ በተለያዩ አጋጣሚዎች ወንጅለዋል። የኢትዮጵያ ጦር በሲቪሎች ላይ ጥቃት ይፈጽማል በሚል የሚቀርብበትን ውንጀላ በተደጋጋሚ ያጣጣለው የኢትዮጵያ መንግስት የመከላከያ ሰራዊት በከተሞች ጦርነት እንዳይደረግ ተከትሏል ባለው ጥብቅ ዲስፕሊን በሲቪሎች ላይ ጉዳት እንዳይደርስ አድርጓል ሲል ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ